ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 20 አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 22 2013 ዓ ም ዝግጅታችን ጀመረ ጤና ይስጥልኝ የተከበራችሁ አድማጮች የማስተናግዳችሁ ሰሎሞን አባተ ነኝ 59 59ኛው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሊጠናቀቅ እየቀረው ከ60 ሰዓት ያነሰ ጊዜ ነው ከአጠቃላዩ መራጭ ከሲሶ በላይ የሚሆነው ድምፅ ሰጥቷል አንዳንዶቹን አነጋግረናል እኔ የምደግፈው ተወዳዳሪ ዶናልድ ትራምፕ ነው። እኔ ሁሌ ሪፐብሊካን ነው፣ ቲኬቱም የሪፐብሊካን ቲኬት ነው። ፎቶ ያለው አቶ ላባን የማነ ይባላሉ። ሚዛናዊ የሆነው የሚያራምድ መንግስት ቢኖር ያደስ ይለኛል። እኔ አክቹዋሊ አሁን እንደ ዲሞክራሲ ነ ብዬ ነው አሁን አክቹዋሊ ተንረው፣ ስለዚህ አሁን እሱ ያሟላል ብዬ ማሰባቸው ባይደን ማለት ነው። ይህ እንደ ያሟላ ብዬ አስባለሁ። እኒህ አቶ ቴዎድሮስ በፈቃዱ ናቸው። ይዘናቸዋል። አብራችሁም አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር ጄኔራል አብደልፈታህ አልቡርሃን ለሁለት ቀናት የስራ ጉብኝት ዛሬ ጠዋት አዲስ አበባ ገብተዋል። ለሱዳኑ መሪ ጠቅላይ ሚኒስትር አብይ አህመድ እና ከፍተኛ የመንግስት ባለስልጣናት አቀባበል አድርገውላቸዋል። የሱዳኑ የሽግግር ሊቀመንበር ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው የአዳማ ኢንዱስትሪ ፓርክን የጎበኙ ሲሆን፣ የኮቪድ-19 መከላከያ ጭምብሎች ምርት ሂደትን ተመልክተዋል። ሌሎች ልዩ ልዩ የልማት ፕሮጀክቶችንም እንደሚጎበኙ ተገልጿል። ጄኔራል አብደልፋታህ አልቡርሃን በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ ጋር የሁለቱን ሀገሮች ግንኙነቶች ማጠናከር ላይ ያተኮሩ ውይይቶች እንደሚያካሂዱ ከጠቅላይ ሚኒስትር ጽህፈት ቤት የወጣው መረጃ ያመለክታል። የታንዜኒያ ፕሬዚደንት ጆን ማጋፉሊ ለሁለተኛ የስልጣን ዘመን በከፍተኛ ድምፅ ማሸነፋቸው ታወጀ። በዚህ ሳምንት በተካሄደው ምርጫ ከ84 ከመቶ በላይ ማሸነፋቸውን እና ዋናው ተቀናቃኛቸው ቱንዱ ሉሱ 13 ከመቶን ድምፅ ማግኘታቸውን ነው በይፋ የተሰጠው ውጤት ያመለከተው። የመንግስቱ ባለስልጣናት ምርጫው ነፃና ፍትሐዊ ነበር ይላሉ፣ ተቃዋሚዎች ደግሞ እጅግ የተዛባ ነበር ሲሉ ወንጅለዋል። የአይቮሪኮስ መራጮች ትናንት ቅዳሜ በተካሄደው ፕሬዝደንታዊ ምርጫ ድምጻቸውን ሰጥተዋል። የተቃዋሚው ጎራ ደጋፊዎች ስልጣን ላይ የሚገኙት ፕሬዝደንቱ አላሳዋታራ ለሦስተኛ የስልጣን ዘመን መወዳደራቸውን በመቃወም ሁለት የተቃዋሚ ፓርቲ ተፎካካሪዎቻቸው ባደረጉት ጥሪ የምርጫውን ሂደት ሊያደናቅፉ ሞክረው ነበር። በምርጫው ቀን መዳረሻ ቀናት አልፎ አልፎ ከነበሩት ሁከቶች ጋር ሲነጻጸር የንግዷ ከተማ አቢዣን በምርጫው ቀን ጸጥ ብላ ውላለች ተብሏል። ይህ ምርጫ የዓለም ትልቋ የኮኮ አምራችና በአፍሪካ በከፍተኛ ፍጥነት እያደጉ ካሉ ኢኮኖሚዎች አንዷ የሆነችውን የአይቮሪ ኮስትን መረጋጋት የሚፈትን ተብሏል። ሮይተርስ እንደተመለከተው አብዛኛው የምርጫ ወረዳዎች የድምፅ አሰጣጡ ሂደት በስነ ስርዓት ነው የተከናወነው። በአንድ ወረዳ ግን ወደ ሀያ የሚሆኑ ወጣቶች ድምፅ መስጫው ቦታ መግቢያውን ዘግተው በኋላ ፖሊሶች እንደ እንደበተኗቸው ተገልጿል። በአልጄሪያ ደግሞ ዛሬ በተሻሻለው ህገ መንግስት ላይ በተጠራው ህዝበ ውሳኔ ህዝቡ ድምፁን ሲሰጥ ውሏል። የህገ መንግስት ማሻሻያው የፕሬዝደንት የስልጣን ዘመንን የሚወስን ለህዝቡ አዳዲስ ነጻነቶችን የሚሰጥ የአፍቃሪ ዲሞክራሲ ተቃዋሚ ሰልፈኞች ለረጅም ጊዜ ስልጣን ላይ የቆዩት ፕሬዝደንት እንዲወርዱ ላቀረቡት ጥያቄ ምላሽ የሚሰጥ እንደሆነ እየተነገረለት ነው። ሆኖም ህገ መንግስቱን የሚቃወሙ በቅስቀሳ ዘመቻ ስፍራዎች እንዳይገኙ፣ በቴሌቪዥንና በሬዲዮ ድምጻቸውን እንዳያሰሙ ተከልክሏል። በዚህም ምክንያት በህዝበ ውሳኔው አንካፈልም ብለዋል። አፍቃሪ ዲሞክራሲ ወገኖች ደግሞ አዲሱ ህገ መንግስት በበቂ ሁኔታ ግልጽ የፖለቲካ እንቅስቃሴን የሚፈቅድ አይደለም፣ ለአዲስ ትውልድ የፖለቲካ መሪዎችም እድል የሚሰጥ አይደለም ሲሉ ይተቻሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ተነጎዲያ ማክሰኞ ይከናወናል። በቀሩት ሁለት ቀናት ተፎካካሪዎቹ ፕሬዝደንት ዶናልድ ትራምፕ እና ዴሞክራቱ ተፎካካሪያቸው ጆ ባይደን ዛሬም የብርቱ ትንንቅ ክፍለ ግዛቶች ላይ አትኩረው የድጋፍ ቅስቀሳ ያከናውናሉ ዛሬ ትራምፕ ከባድ ፉክክር በሚደረግባቸው ሚሽጋን አይዋ፣ ሰሜን ካሮላይና ጆርጂያ ና ፍሎሪዳ ላይ ይዘዋወራሉ ባይደን ደግሞ ዛሬ ፔንስልቬንያዋ ፊላዴልፊያ ከተማ ላይ ንግግሮችን የሚያደርጉባቸው ዝግጅቶች አሉ ትናንት ሁለቱ ተፎካካሪዎች በሁለት የብርቱ ትንንቅ ክፍለ ግዛቶች ላይ ቅስቀሳ ሲያካሂዱ ቆይተዋል። ትራምፕ ፔንሲልቬንያ የነበሩ ሲሆን፣ ባይደን ደግሞ ሚሽጋን ላይ ለመጀመሪያ ጊዜ ከቀድሞ ፕሬዚደንት ባራክ ኦባማ ጋር አንድ መድረክ ላይ ሆነው ቅስቀሳ አካሂደዋል። ትራምፕ ሰሜን ናይጄሪያ ውስጥ በታጣቂ ባለፈው ሳምንት የተጠለፉ አሜሪካዊን ለማስለቀቅ የዩናይትድ ስቴትስ ልዩ ኃይሎች የወሰዱትን እርምጃ አንስተው አመስግነዋል። ትናንት ፈረንሳይ ሊዮን ከተማ ውስጥ የግሪክ ኦርቶዶክስ ቤተ ክርስቲያን ቄሱን ተኩሶ ያቆሰላቸው ተጠርጣሪ አጥቂ መያዙን የሀገሪቱ ባለሥልጣናት አስታወቁ። ቄስ ኒኮላስ ካከቬላክስኪ ትናንት ቤተ ክርስቲያኑን በር እየዘጉ ሳሉ አጥቂው ከቅርበት ጠጋ ብሎ ደረታቸው ላይ በሁለት ጥይት መጥቷቸዋል። በጽኑ ሁኔታ ሆስፒታል እየታከሙ መሆናቸውን የሀኪም ቤቱ ምንጮች ገልጸዋል። በመጨረሻም የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እያየለ በመጣው የኮቪድ-19 መዛመት ምክንያት እንደ ፈረንሳይና እንደ ጀርመን እንዲሁም እንደ ቤልጅየም አቻዎቻቸው ሀገር አቀፍ የእንቅስቃሴ ክልከላ እርምጃዎችን አውጀዋል። ጠቅላይ ሚኒስትሩ በዓመት ውስጥ ለሁለተኛ ጊዜ የእንቅስቃሴ ክልከላ ቢታወጅ ከባድ ውድቀት ያስከትላል በማለት ይታወጅ የሚሉ ጥሪዎችን አልቀበል ብለው ለሳምንታት መክረማቸው ይታወቃል። ከሐሙስ ጀምሮ በመላዋ ኢንግላንድ የሚጸናው የእንቅስቃሴ ገደብ ለአንድ ወር ይቆያል ተብሏል። በተወሰዱት አገር አቀፍ የእንቅስቃሴ ክልከላዎች ትምህርት ቤቶችና ፍርድ ቤቶች ክፍት ይሆናሉ። የግንባታ ኢንዱስትሪውም አይዘጋም። መጠጥ ቤቶች፣ ምግብ ቤቶች ይዘጋሉ። ቤተሰቦች ከሌላ ሳይቀላቀሉ እንዲቆዩ ነው የታዘዘው። አላስፈላጊ የሆኑ የንግድ ቤቶችም ዝግ ይሆናሉ ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 2 4 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 22 2013 ዓ ም ምሽት ፕሮግራም ነው። የዩናይትድ ስቴትስን መጪ ምርጫ በአሜሪካ ድምጽ ይከታተሉ። ቀዳችን ረቡዕ ከጠዋቱ አንድ ሰዓት ላይ ይዘንላችሁ በምንቀርበው ቀጥታ ስርጭት የምርጫውን የመጨረሻ ሰዓት ዜናና ትንታኔዎች፣ አስተያየቶች፣ መረጃዎች ይዘንላችሁ እንቀርባለን። በመደበኛ የአጭር ሞገድ ስርጭት መስመሮቻችን፣ በፌስቡክ ላይቭ አት ቪኦኤ አምሃሪክ፣ በአሃዱ ራዲዮ የአሃዱ ልሳን ፕሮግራም ክፍለ ጊዜ ልታገኙን ትችላላችሁ። ከመደበኛው የናይልሳት ቪኦኤ 24 የሳተላይት ስርጭታችን በተጨማሪ በቪኦኤ ኢትዮጵያ ቻነል ኤምሲ 88 ዩተል ሳት ላይ በቪርችዋል ቻነል 446 7 ዌስት ኤ እንዲሁም በአረብ ሳት ቢኤዲአር 4 ቪርችዋል ቻነል 539 ላይ ታገኙናላችሁ። 59 59ኛውን የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ከቪኦኤ ይከታተሉ። ከቪዥን ኢትዮጵያ ፕሬዝደንት ፕሮፌሰር ጌታቸው በጋሻው ጋር የጀመርነውን ቃለ ምልልስ በዚህ ምሽት እንቀጥላለን። ለአገሪቷ ትልቅ እሴት ነው ወይም ዋጋ ያለው ነገር የተገነዘብነው ምንድን ነው ኢትዮጵያኖች ባሉበት ረድፍ ሁሉም ሀገራቸውን የሚወዱ ጀርባቸውን ወደ ሀገሪቷ የማያዞሩ የሀገሪቷን ደግ ነገር ብቻ የሚመለከቱ ከችግሮቹ ውስጥ ጥሩ ውጤቶች እንዲወጡ የሚያስቡ መፍትሄዎችን ጭምር የሚናገሩ መሆናቸውን ነው። የአንድ ስብሰባ ያሳየን። አብራችሁን ቆዩ የተከበራችሁ አድማጮች። አሁን ወደ መጀመሪያው ዝግጅት ላሻግራችሁ። የዩናይትድ ስቴትስ ምርጫ 2020 ቀጣዩን የዩናይትድ ስቴትስ መሪ የሚለየው ምርጫ የፊታችን ማክሰኞ ይደረጋል። ከነገ በስተያ ዩናይትድ ስቴትስን ሀገራቸው ያደረጉት ትውልደ ኢትዮጵያ በሀገሪቱ ሊኖር የሚገባውን አስተዳደር ይገነባልናል የሚሉትን እጩ ለመምረጥ እየተሰናዱ ነው። ብዙዎቹም በቅድመ ምርጫ ቀን ድምፅ መስጫ መስኮት ቀናት ቀደም ሲሉ መርጠዋል። ድምፃቸውን እስካሁን ባለው ጊዜ የሰጡ ይሁን ከነገ በስተያ ማክሰኞ ለመስጠት የተዘጋጁ ትውልድ ኢትዮጵያ አሜሪካውያን ምን ያስባሉ? ምን ይላሉ? ሀብታሙ ስዩም የተወሰኑትን አነጋግሮ ተከታዩን አዘጋጅተዋል። አቶ ታመነ ካሱ ለዐሥራ ስድስት ዓመታት ያክል በዩናይትድ ስቴትስ ውስጥ ኖረዋል። ለሶስተኛ ጊዜም ለመምረጥ ተሰናድተዋል። አመታትን እየቆጠሩ ወደ ምርጫ ጣቢያ የሚያመሩበትን ምክንያት ሲያስረዱም ድምፅን የማሰማት መብት ስላለኝ የሚፈልገውን ሰው ለመምረጥ ምክንያቱም በአሜሪካ ውስጥ ሲኖር ብዙ የሚያስፈልጉ መብትን ለማስከበር የምትፈልገውን ሰው መምረጥ አለብህ። እንዲሁም ደግሞ ለኮሚኒቲህን ላለው ለእኛ ኮሚኒቲም ተገል ለመሆን ለሚያስፈልጉ ነገሮች በሙሉ አንተ የፈለከውን ሰው ስትመርጥ የፈለግከውን ማድረግ እንደሚችል ስለሚገባኝ ነው። ለመሆኑ አቶ ታመነ ድምጻቸውን ሊሰጡት ያሰቡትን እጩ ለመመዘን መስፈርታቸው ምንድን ነው? ብዙ ነገሮች አሉ። ከብዙዎቹ በጥቂቱም ባነሳ፣ አንደኛ አሁን ብዙ ቦታ ኢምፕሎይመንት አለ፣ የስራ እጥረት አለ፣ ብዙ መሰራት ያለባቸው ኢንፍራስትራክቸሮች በአካባቢ አሉ። እንዲሁም ከኢትዮጵያ ጋር ያለውን ግንኙነት ያጠናክርልኛል የሚለውን እጩን ለመምረጥ ዝግጁ ነኝ። አዎ በራሴ የገመትኩት ሰው ስላለ፣ የገመትኩት ፓርቲ ስላለ ለዛ ድምፅ እሰጣለሁ። ለመስጠት ተዘጋጅቻለሁ። ባለቤትም፣ ልጄም ለመምረጥ ተዘጋጅተናል። ዩናይትድ ስቴትስ በኮቪድ-19 ምክንያት በርካታ ዜጎቿን ያጣች ሀገር ናት። ከ200 ሺህ በላይ ዜጎቿን አንድ ዓመት ባልሞላ ጊዜ ውስጥ በቫይረሱ አታለች። የቫይረሱ ተጽዕኖ በሁሉም መስኮች ላይ አርፏል። የቫይረሱ ስርጭት ድባብ ምርጫው ላይ የሚያሳድረው ተጽዕኖ ባይካድም የተቀመጡ አሰራሮች የመራጮችን ደህንነት የሚያስጠብቁ በመሆናቸው ትውልደ ኢትዮጵያውያንን ከመምረጥ ያግዳል ብሎ እንደማያምን የነገረን ደግሞ ቴዎድሮስ በፈቃዱ ነው። አይ በእርግጥ እኔ ብዙም ያገዳቸዋልን ብዬ አልገምትም። ምናልባት አሁን እኔ እንግዲህ እንደ አብዛኛውን እኔ የምኖረ ብቻሌ ሁ ሜሪላንድ የሚባል ዲሞክራሲ የሆኑ ስቴቶች ናቸው። ሜሪላንድ፣ ቨርጂኒያ የሚባል እነሱ አን ብዙም ችግር የለባቸው መሰለኝ። የምርጫ ሳጥን ማቅረብ እና አሁን ለምሳሌ እኛ አካባቢ በየቦታው አለ በየከተማው አለ ብዙ ስለዚህ እንደውም ቀለል ያደረገዋል ብዬ ነው የማስበው። የዛን ሰዓት ወጣ ብለህ መመረጥ ትችላለህ። ግን የዕለት ሁለት ከሆነ ምናልባት ብዙ ሰልፍ ይኖራል ብዙ የሚያስቸግር እና አንዳንዴ ልትሰምፍ ትችላለህ። የዛን ሰዓት ወጥተህ ይህን ሁሉ ሰልፍ ምናምን ብለህ አሁን ግን ቀደም ብለህ መምረጥ ትችላለህ። አሁን እንደውም እኮ በሰማሁት ከሆነ ሀምሳ ሚሊዮን በላይ ሰዎች ኦልሬዲ መርጠዋል፣ ይሄን ጨምሮ ማለት ነው። እና ምንድን ነው ይህን ግን የሚያነሳስበው ቀለል ብለዋል አሁን ምክንያቱም አንደኛ ከሰው ጋር እንዳትነካካት አያሰጋህም፣ ብዙም ሰልፍም አይኖርም። እስከ ዛሬው ቀን ድረስ ከ80 ሚሊዮን በላይ አሜሪካውያን ድምፃቸውን አስቀድመው ሰጥተዋል። ከስምንት ዓመታት በላይ በዩናይትድ ስቴትስ ውስጥ የኖረው ቴዎድሮስ በፍቃዱ አንዱ ነው። ቴዎድሮስ ድምፁን ያልተስማማበትን አስተዳደር ለመቀየር እንደሚጠቀምበት ያውሳል። እኔ በእርግጥ ዘንድሮ ያነሳሳኝ ያው ብዙ መልኩ ልናየው እንችላለን። አሁን ዋይት ሃውስ ውስጥ ያለው አገዛዝ ማለት እኔ በምፈልገው መልኩ የሚሄድ አይደለም። በእርግጥ ከተለያዩ ነገሮች አንግል ብታይ ለምሳሌ ከኢሚግሬሽን ጋር በተያያዘ ከዚህ ከተለያዩ መብቶች ጋር እንደዚህ ከዘረኝት ጋር እንደዚሁም አገሪቷን የሆነ በመከፋፈል ነገር ውስጥ ያለ ነገር ስላለ ትንሽ እሱ አይመችም አልደግፈውም፣ ይሄን ነገር። ሁለተኛ ደግሞ ያው እንደ አንድ ያው ትውልደ ኢትዮጵያዊ ለዚህ አንተ ስለምንኖርበት ሀገር ስለ አሜሪካ ብቻ ለምታስበው ሌላም ደግሞ ስለ ሀገርም ታስባለህ። ስለዚህ እዚህ ያለው አድሚኒስትሬሽን አሁን ያለው አድሚኒስትሬሽን ስለ ሀገሬ የምንል ብለህ ታስባለህ። ያን እና ያን አይተህም ደግሞ ያው የራስን አቋም ትወስዳለህ ያለ። ስለዚህ በዚህ መልኩ ነው ዘንድሮ ለመምረጥ የወሰንኩትኛ ያክል ቴዎድሮስ ድምፁ ሊሰጣቸው ያሰበው ለዲሞክራቱ ጆ ባይደን ነው። እሳቸው ቢያሸንፉ መፍትሄ ሊያገኙላቸው ይችላሉ የሚላቸውን ጉዳዮችም እንዲዘረዝራል። ዘረኝነትን ትንሽ ያው እንደዚህ የሚካፍለውን ነገር አንድ የሚያደረግ አንድ ያስፈልጋል። ሁለተኛ ደግሞ እንዳልኩ እንደ ትውልድ ኢትዮጵያዊ ይህ አድሚኒስትሬሽን፣ ለምሳሌ አሁን ያለው አድሚኒስትሬሽን በጣልቃ በመግባትና ትንሽ ያን በሚጎዳ መልኩ የሆነ ትንሽ ሚዛን የጎደለውን ነገር የሚደረግ ነገር አለ። ስለዚህ ሚዛና የሆነው የሚያራምድ መንግስት ቢኖር ያደስ ይለኛል። ስለዚህ ይሄን ያሟላል ብዬ የምገምተው ለምሳሌ ያው ምናልባት እኔ አክቹዋሊ ያው እንደ ዲሞክራሲ ብዬ ነው። አሁን አክቹዋሊ ተነው። ስለዚህ አሁን እሱ ያሟላል ብዬ ማሰባቸው ባይደን ማለት ነው። ይሄ እንደሚያሟላ ብዬ አስባለሁ። ኢሚግሬሽንም ትሪት ከማድረግ አሁን ለምሳሌ በትራምፕ በኩል ያለው አድሚኒስትሬሽን ኢሚግራንቶችን እንዴት ትሪት እንደሚያደርግ አለም የሚያውቀው ነው። በሜክስኮ ድንበር በኩል ለምሳሌ እንዴት እናትና ልጆችን መለያየት የሆነ ትንሽ ለመስማት ትንሽ የሚከብዱ ነገሮችን የሚያረግ ነገር አለው። ከዛም ነገር ስላለ እና አንዳንዴም ደግሞ ሪስፖንስብል የሚሆንበትም ነገር ስላለ ኃላፊነት የጎደለውን ነገር ይኖራል። ስለዚህ ይሄንን ቀርሶ የሚያስተካክል መንግስትና አድሚኒስትሬሽን ሲመጣ ደግሞ ወደሱ ታዝነብላለ። እኔ ያ ነው የኔ መስፈርት። የዛሬ አራት ዓመት ለምርጫ ቢመዘገብም የቅድመ ምርጫውን ሂደት በመመልከትና በመዘናጋት ድምፅ ሳይሰጥ በመቅረቱ የደገፋቸው ሂላሪ ክሊንተን መሸነፋቸው፣ ያልደገፋቸው ትራምፕ ደግሞ ማሸነፋቸው ትምህርት እንደሆነው የሚናገረው ከስምንት ዓመታት በላይ በአሜሪካ የኖረው ዮሐንስ ፍስሐ በበኩሉ የስደተኞች ጉዳይ ያሳስበዋል። ለእኔ ቁልፍ የምላቸው ጉዳዮች አሉ ስሉልድ ኢትዮጵያ ደግሞ ሆኜ ወገኖቼ ከኢትዮጵያም ሆነ ከሌሎች ሀገራት ለትምህርት ሊሆን ይችላል ለስራ ሊሆን ይችላል። በሀገራቸው መንግስት ሚኒስትር የተደረገው ሊሆን ይችላል። የሚመጡባት ሀገር ያለምንም ስቃይ መጥተው ተምረውም ሆነ ሰርተውም ሆነ ይሄነች አሜሪካ እና ይሄንን ደግሞ ባይደን ወደ አስራ አንድ ሚሊዮን የሚሆኑ ወረቀት የሌላቸውን ወረቀት እንዲያገኙ አደርጋለሁ ብሎ ቃል ገብቷል። ይሄ አንዱ ነው። እንደ ሰው ደግሞ ስትመለከተው በተለይ አሁን ቦርደር ላይ ያሉ በየቀኑ ምን ሰማ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የቀድሞ የዩናይት ስቴትስ ምክትል ፕሬዚዳንት ጆ ባይደን አርባ ስድስተኛው የዩናይት ስቴትስ ፕሬዚዳንት ሆኖ ተመረጡ። ይህ አሜሪካ ውስጥ ጭራቅ በመፍጠር የጨለመ ዘመን እዚህ አሁን ያብቃ። ምርጫው አሸናፊ መሆናቸው ከተነገረ በኋላ የመጀመሪያቸው በሆነው በትላንትናው ምሽት ለአሜሪካ ሕዝብ ካሰሙት ንግግራቸው የተወሰደ ነው። ሙሉ ንግግራቸውን መሠረት ያደረገ ዘገባ የሰዓቱን የዓለም ዜና ተከትሎ ይቀርባል። የሪፐብሊካኑ ፓርቲ እጩ ተቀናቃኛቸው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ምርጫው አላበቃም፣ ውጤቱን ተጭበርብረዋል ሲሉ ነው ከፊታችን ሰኞ አንስቶ በፍርድ ቤት እንደሚፋለሙት የተናገሩት። ለመሆኑ የመራጭ ድምፅ ቆጠራው ለምን ዘገየ? የከሰተውን ውጥረት የፕሬዚዳንቱን የክስ ዕቅድና ቀጣዩን ሂደት ጨምሮ መልከት እናደርጋለን። መጀመሪያ ደረጃ በዋነኝነት ፖለቲካዊ ቢሆንም በተለይ ፍርድ ቤቶች የሚገቡት ሁለት ጉዳዮች ሲሟሉ ነው ፍርድ ቤት ቀርቦ ተቀባይነት የሚያገኘው ከዛም ደግሞ ታይቶ መጀመሪያው የፍሬ ነገር ጭብጥ መታየት አለበት መኖር አለበት ተደርጓል የሚባለው ነገር እውነት መሆኑ በማስረጃ ተደግፎ መቅረብ አለበት ከዛ በኋላ ደግሞ በህግ የህግ ጉዳይ አለ ዶክተር ሰለሞን ፍቅሬ ለማ ዋሽንግተን ግዛት በሚገኘው የዊትምን ኮሌጅ የሕግና ዓለም አቀፍ ግንኙነቶች መምህር ናቸው። የምርጫ ድምፅ ቆጠራውን ሂደትና የተነሱትን ውዝግቦች ፕሬዝዳንት ትራምፕ አቀርባለሁ ያሉትን ክስ ሂደትና ውጤት አስመልክቶ በተካሄደ ውይይት ከተናገሩት የተወሰደ ነው። ይህም ቆየት ብሎ ይቀርባል። አንድ ነገር መስራት አስበው ጀምረው ብዙ ከቆዩና በርካታ ነገሮችን በሂደት ከተለዋወጡ በኋላ የተነሱበትን ዓላማ ለመጠየቅ ተገዳው ያውቃሉ። እያሰቡ ይቆዩን። በእኛ በኩል ግን እንዲህ ያለው ነገር ከግለሰብ ውጥን ይልቅ የብዙዎችን የሀገር ወይም የሚሊዮኖችን ሕይወት የሚመለከት ሲሆን ሊያስከትል በሚችለው ተጽዕኖና አሁን የትም ስለማያደርሱ ነገር ግን የበረታ ዘላቂ ጉዳት ሊያስከትሉ ስለሚችሉ መንገዶች እንወያያለን። የኢትዮጵያ ተጨባጭ ሁለንተናዊ ይዞታ በምሽቱ ትኩረት የምናደርግበት የውይይት ጭብጥ ነው። እሁድ ጥቅምት 29 2013 ዓ ም ጤና ስትልኝ፣ እንደምናመሻችሁ። ክቡራትና ክብራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅርብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ። ንዳቴሉ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ባላቸው ስልጣን ላይ የውጭ ጉዳይ ሚኒስትር ሆነው ተሾሙ። የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው ደግሞ የጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ ሚኒስትር ሆነዋል። ከጠቅላይ ሚኒስትር ዐብይ አህመድ ጽህፈት ቤት ከጥቅምት 25 ቀን 2013 አመተ ምህረት ጀምሮ ተግባራዊ እንደሚደረግ ተገልጾ የወጣው የሹመት ማስታወቂያ መረጃ መሰረት የጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል አደም መሐመድ ተነስተው በእርሳቸው ምትክ ምክትል የነበሩት ጄኔራል ብርሃኑ ጁላ የጦር ኃይሎች ኢታማዦር ሹም ሆነዋል። በቅርቡ ጥሪ ተደርጎላቸው መከላከያውን የተቀላቀሉት ሌፍትናንት ጄኔራል አበባው ታደሰ ደግሞ የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ሆነው ተሾመዋል። በተጨማሪም የፌዴራል ፖሊስ ኮሚሽነር እንደሻው ጣሰው ተነስተው በምትካቸው የብሔራዊ መረጃና ደህንነት አገልግሎት ኃላፊ የነበሩት ኮሚሽነር ደመላሽ ገብረ ሚካኤል የፌዴራል ፖሊስ ኮሚሽነር ሆነው መሾማቸው ተገልጿል። ከዚሁ የሹመት ዜና ጋር በተያያዘ አማራ ክልል አዲስ ርዕሰ መስተዳድር ተሾሞለታል። በምክትል ርዕሰ መስተዳድር የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አቶ አገኘው ተሻገር የክልሉ ርዕሰ መስተዳድር ሆነው ተሾመዋል። የክልሉ ምክር ቤት ይህንን ሹመት እያጸደቀው ክልሉን ቀደም ሲል ይመሩት የነበረው አቶ ተመስገን ጥሩነህ አሁን ባለው የሀገሪቱ ወቅታዊ ሁኔታ ለሌላ የስራ ኃላፊነት መፈለጋቸውን ተከትሎ ጥያቄ በማቅረባቸው መሆኑን በመጥቀስ የአገር ውስጥ መገናኛ ብዙኃን ዘገባ አስነብበዋል። የጠቅላይ ሚኒስትር ጽህፈት ቤት ይፋ ባደረገው መረጃም አቶ ተመስገን ጥሩነህ የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር ሆነው ተሾመዋል። የብሔራዊ መረጃና ደህንነት አገልግሎት ኃላፊ የነበሩትን ኮሚሽነር ደመላሽ ገብረ ሚካኤልን ደግሞ የፌዴራል ፖሊስ ኮሚሽነር ሆነው መሾማቸው ታውቋል። የዩናይትድ ስቴትስ ተመራጭ ፕሬዚዳንት ጆ ባይደን ለአንድነትና ተከፋፍሎ የተራራቅን የፖለቲካ አካሄድ ለማቀራረብ የሚሰራ ንግግር ትላንት ምሽት አድርገዋል። ተመራጩ ፕሬዝዳንት የድል ንግግራቸውን ያደረጉት የዘንድሮ ምርጫ ውጤት ወደ እርሳቸው ማጋደሉ ከተነገረ ከሰዓታት በኋላ ነበር። ምክትላቸው ካሚላ ሃሪስም በተስፋና በማነቃቃት ቃላት የተሞላ ንግግር አሰምተዋል። በዘንድሮ ምርጫ ውጤት ላይም ትውልዳቸው አፍሪካ የሆነ አሜሪካውያን ከፍ ላሉ የሕዝብ ውክልና ቦታዎች ደርሰዋል። የኢትዮጵያ ልጆችም አሉበት። ተቀማጩ ፕሬዝዳንት ውጤቱን እስካሁን ባይቀበሉትም ለተመራጩ ፕሬዝዳንትና ለምክትላቸው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከመላው ዓለም የደስታ መልእክቶች እየደረሷቸው ነው። የጀርመን ጠቅላይ ሚኒስትር ቦሪስ ጆንሰን፣ የጀርመን ቻንስለር አንጌላ መርከል፣ የደቡብ አፍሪካ ፕሬዚዳንት ሙን ጄኢንና ሌሎች መሪዎችም ደስታቸውን በመግለጽ አብረው ለመስራት ዝግጁ መሆናቸውን እየተናገሩ ነው። በሌላ በኩል የፕሬዚዳንት ዶናልድ ትራምፕ ደጋፊዎች እነዚህን የደስታ መግለጫዎች በበጎ አልተመለከቷቸውም። በውጭ ሀገር መሪዎች እየተሰጡ ያሉ የፈጠኑ እንኳን ደስ ያላችሁ መልእክቶች በአሜሪካ ጉዳይ ጣልቃ መግባት ነው እያሉ ነው። ድምፁን ከሰጠው ከአንድ መቶ ሀምሳ ሚሊዮን መራጭ ባይደን እስካሁን ሰባ አራት ሚሊዮኑን በማግኘታቸው በህዝብ ድምፅ ቁጥር በዩናይትድ ስቴትስ ዴሞክራሲ ታሪክ ውስጥ ሊገዳደራቸው የሚችል ማንም እንደሌለ ተነግሯል። ምንም እንኳን ትራምፕ በብዙ ወሳኝ ግዛቶች ውስጥ በምርጫ ውስጥ የሰፋ መጭመርበር ተካሂዷል እያሉ መክሰሳቸውንና ዘመቻቸው በፍርድ ቤቶች የክስ ዶሴዎችን መክፈቱን ቢቀጥልም ሪፐብሊካን አጋሮቻቸውና የምርጫ ኮሚሽን ባለስልጣናትን ጨምሮ ብዙዎች የፕሬዝዳንቱን አቋም አልደገፉላቸውም። በሌላ በኩል ትላንት ምሽት የባይደን ሀሪስ ደጋፊዎች የሀገሪቱን ትላልቅ ከተሞችና ጎዳናዎች አጥለቅልቀው ውለው አምሽተዋል። አድማጮች የአሜሪካን ምርጫና ውጤት የተመለከተ ሰፋ ያለ ዘገባ ከዜናው በኋላ እናስደምጣችኋለን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትላንት ከጠቅላይ ሚኒስትር አብይ አህመድ ጋር በትግራይ ክልል ስላለው ውጥረት በስልክ ባደረጉት ውይይት በሰዎች መሞትና በተፈጠረው ውጥረት ሐዘናቸውን መግለጻቸውን ጽሕፈት ቤቱ ለዘጋቢዎች ባስተላለፈው መልእክት አስታወቀ። ይህን የስልክ ውይይት ተከትሎም የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ውስጥ ባላቸው ኃላፊነት ለሱዳኑ ጠቅላይ ሚኒስትር አብደላህ ሀምዶክ እንዲሁም ለአፍሪካ ህብረት ኮሚሽን ሊቀመንበር ለሙሳ ፋኪ መሐመድ ባቀረቡት ጥሪ ሁኔታውን ለማስተካከል እንዲሰሩ አሳስበዋል። ውጥረቱን ለማስተካከል ኢጋድ ና የአፍሪካ ህብረት ለሚያሳዩ ተነሳሽነት የተባበሩት መንግስታት ድርጅት ድጋፉን እንደሚሰጥም ገልጸዋል። ዩናይትድ ስቴትስ ውስጥ ባለፈው ሳምንት በቀን አንድ መቶ ሺህ ሰዎች በኮሮና ቫይረስ መጋለጣቸው የተረጋገጠ ሲሆን አሁን ይህ ቁጥር አንድ መቶ ሀያ ስምንት ሺን ተጠግቷል። ዛሬ ከመቶ ሺህ በላይ ቁጥር የተመዘገበበት አራተኛ ተከታታይ ቀን መሆኑ ነው። የኮቪድ-19 ሞት ቁጥርም እያሻቀበ ባለበት ሁኔታ በመላ ዩናይትድ ስቴትስ ለቫይረሱ የሚጋለጠው ሰው ቁጥርም በከፍተኛ ሁኔታ እየጨመረ ሲሆን አጠቃላዩ የኮሮና ቫይረስ ተያዥ ቁጥር ወደ አስር ሚሊየን እየተጠጋ መሆኑን የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ጠቁሟል። በተለይ በመካከለኛ ምዕራብ እና ደቡባዊ ግዛቶች ውስጥ ኮቪድ በእጅጉ በመስፋፋቱ ምክንያት ሆስፒታሎች እየተጨናነቁ መሆናቸውን ከአካባቢው የሚወጡ ሪፖርቶች ይናገራሉ። ወደ 8 ሚሊዮን የሚጠጋ ሰው በኮሮና ቫይረስ የተያያዘባት ህንድ ትላንት ብቻ ከ50 ሺህ በላይ አዳዲስ ተጋላጮችን የመዘገበች ሲሆን ከ600 በላይ ሰው ከኮቪድ-19 ጋር በተያያዙ ህመሞች ምክንያት በአንድ ቀን ሞተውባታል። ፈረንሳይ፣ ኢጣሊያና ሩሲያም ትላንት የመዘገቧቸው የኮሮና ቫይረስ ተጋላጮች ቁጥር እስካሁን አጋጥመው የማያውቁ መሆናቸው ተገልጿል። ከትላንት ጀምሮ እንግሊዝ ለአራት ሳምንት ግሪክ ለሶስት ሳምንት ሙሉ በ سكت የማስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ጥቅምት 29 2013 ዓ.ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በመጽሔት ወግ መሠረት፣ ሳምንቷን ምርጥ ገጠም እናስቀድም። ተገኙ ወርዶ የሚያዋርድ፣ ንቆ የሚያናንቅ፣ አድፎ የሚያቆሽሽ፣ ቢያጸዱት የማይለቅ ቢገጥማችሁ ድንገት መሰሪ ክፉ ሰው ዘለፋ የሚያበዛ ስብና የጎደለው፣ በልጣችሁ ተገኙ ወደ ታች ሳትወርዱ ይንከባለልሱ በጉልቻ አመዱ እሳት እየተፋ ንዶ እየከሰመ በተዘጋ ሐሳቡ ሰርክ በጨለመ። ገጣሚው ሳምሶን እንደምስ የተፈራ ባደረሰን የሳምንቷ ምርጥ ግጥም የምሽቱን የራዲዮ መስ ቅንብር ጀምረናል። ሳምሶንን ላደረሰን ግሩም ግጥሙ አመሰግናለሁ። በተከታዩ ሙዚቃ ወደ ቀዳሚው የምሽቱ ቅንብር እንሻገራል። የእውቁን ሙዚቃ ቀማሪ ፕሮፌሰር አሸናፊ ከበደን ባለ ዋሽንቱ እረኛ የተሰኘ ሙዚቃ ሌላው እውቁ ቀማሪና የረቂቅ ሙዚቃ ተጫዋች ግርማ የፍራሻዋን ተጫወተው ነበር የሰማ ነው። እናመሰግናለን። አሁን አድማጮች በቀጥታ ወደ ቅዳሜው ዝግጅታችን የቀድሞ የዩናይት ስቴትስ ምክትል ፕሬዚዳንት ጆ ባይደን አሁን 46ኛው ዩናይት ስቴትስ ፕሬዚዳንት ሆነው ተመረጡ። በምርጫው አሸናፊ መሆናቸው ከተነገረ በኋላ የመጀመሪያቸው የሆነውንና በትላንትናው ምሽት ለአሜሪካ ሕዝብ ያደረጉትን ንግግር ተከታትለናል። እናሰማችሁ ሰለሞን አባተ ነው አሰናድቶ ያቀረበልን። የዘንድሮው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ አሸናፊ ዴሞክራቲኩ ጆዜፍ ሮቢኔት ባይደን መሆናቸው በተነገረ በጥቂት ሰዓታት ውስጥ የሀገሪቱ ትላልቅ ከተሞች አደባባዮች ደስታቸውን ለመግለጽ በወጡ ሰዎች ተጥለቀለቁ። የትንቅንቅ ግዛቶች ሆነው በቆዩት ፔንሲልቬንያና ኔቫዳ ባይደን ከእንግዲህ ተፎካካሪያቸው ተቀማጩ ፕሬዚዳንት ዶናልድ ትራምፕ አሻቅበው ሊዘልቁት በማይችሉት ልዩነት እየመሩ መሆናቸውን ዋና ዋና የመገናኛ ብዙሃን አውታሮች አወጁ። የዚች ሀገር ሕዝብ ተናገረ። ድሉን ለእኛ አጎናጽፏል። ግልጽ ድል፣ አሳማኝ ድል፣ ድለኛ ለሕዝብ ፎር ዊ ዘ ፒፕል ከ አርባ ዓመት በላይ ዕድሜ ያለው የዩናይትድ ስቴትስ ሕገ መንግሥት የሚከፈትበት ሐረግ ነው። እኛ ሕዝቡ። ተመራጭ ፕሬዚደንት ጆ ባይደን መኖሪያቸው ከሆነችው የዴላዌሮዋ ዌልሚንግተን ከተማ አደባባይ የድል አድራጊ ንግግራቸውን ለሀገራቸውም ለዓለምም ሲያሰሙ፣ እጅግ በመረረውና በተካረረው የፕሬዚደንታዊ ፉክክር ዘመቻ ወራት የቆሳሰለችውና የተከፋፈለችው ሀገር ጠባሳዎቿ እንዲያሽሩ ወደ አንድነቷ እንድትሰበሰብ ተጣርተዋል። ለባይደን ደጋፊዎች ባሰሙት ጥሪም አንዳችን ለአንዳችን እንቅፋት አንሆን ብለዋል። ይህ አሜሪካ ውስጥ ጭራቅ በመፍጠር የጨለመ ዘመን እዚህ አሁን ያብቃ። ባይደን ለመጪ የአስተዳደር ጊዜያቸው መሠረት ሲያነጥፉም ፕሬዚደንትነታቸው ለሁሉም አሜሪካውያን እንደሚሆን ቃል ገብተዋል። የጋራ ያሏቸውን ፈተናዎችን አንስተዋል። ቫይረሱን የመቆጣጠር ፍልሚያ፣ ብልጽግናን የመገንባት ፍልሚያ፣ የቤተሰቦቻችሁን ጤና መጠበቅ የማረጋገጥ ፍልሚያ፣ በዚች አገር የዘር ፍትህን የማስፈንና ተቋማዊ ዘረኝነትን ነቅሎ የማስወገድ ፍልሚያ፣ የአየር ንብረቱን ተቆጣጥሮ ምድራችንን የማዳን ፍልሚያ፣ ጨዋነትን መልሶ የማስፈን ዲሞክራሲን የመጠበቅ እናም በዚች አገር ውስጥ ሁሉም ፍትሐዊ ድርሻ እንዲኖረው የማድረግ የባይደን ድል የተነገረው ፔንስልቬንያ ላይ ባገኙት ድምፅ ብልጫ በኋላም በኔቫዳ በተደገፈው ውጤት ቢሆንም፣ ገና ባልተጠናቀቁ የድምፅ ቆጠራዎች እርሳቸው እየመሩ ባሉባቸው ጆርጂያና አሪዞና ግዛቶችም ካሸነፉ የድላቸውን መሰረት ይበልጥ እንደሚያጠናክሩላቸው የዴላወር ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዴቪድ ሬድላውስ ለቪኦኤ ተናግረዋል። የባይደን ዘመቻ ሰፊ ጥምረትን ስለመፍጠሩ ምንም ጥያቄ የለም ለማሸነፍ የነበራቸውን ዝንባሌ መገልበጥ የነበረባቸውን ብዙ ግዛቶች መገልበጥ ችለዋል ለውጤቱና ዙሪያ ገባውን እየሆነ ስላለው ሁሉ ፕሬዚደንት ትራምፕ ብዙም ትኩረት አልሰጡትም ወደ ጎልፍ መጫወቻ ማሳቸው ሄደው እዚያው ጎልፍ ሲጫወቱ ነው የዋሉት አንድ ጊዜ ብቻ በብዙ አሸንፊያለሁ የምትል ትዊት ከማውጣታቸው በስተቀር What a testament it is to Joe's character that he had the audacity to break one of the most substantial barriers that exists in our country and select a woman as his vice president. በሀገራችን ጸንተው ከኖሩት ግዙፍ ደንቃራዎች አንዱን ሰብሮ ለምክትል ፕሬዝዳንትነት ሴት ለማጨት መድፈር ጆ ስላለው ምግባር ምንኛ ታላቅ ምስክር ነው። ትራምፕ ሽንፈታቸውን የመቀበል አንዳችም አዝማሚያ እስካሁን ባያሳዩም፣ አንዳንድ የዓለም መሪዎች ግን ለተመራጩ ፕሬዚደንት የደስታ መግለጫ ከመላክ አልቦዘኑም። የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ በትዊተር ገጻቸው ላይ ባሰፈሩት መልእክት ለተመራጭ ፕሬዚደንት ጆ ባይደንና ምክትል ፕሬዚደንት ካማላ ሐሪስ ስለ ታሪካዊ ድላችሁ እንኳን ደስ አላችሁ ውላለሁ። ኢትዮጵያ ከእናንተ ጋር በቅርበት ለመስራት ዝግጁ ነች ብለዋል። የደስታ መግለጫቸውን ከማንም ቀድመው ያወጡት ወትሮ የፕሬዚደንት ትራምፕ ወዳጅ እንደሆኑ የሚነገርላቸው የእንግሊዝ ጠቅላይ ሚኒስትር፣ ዩናይትድ ስቴትስ ከማንም በላይ አስፈላጊ ወዳጃችን ነች፣ ከአየር ንብረት እስከ ንግድና ደህንነት የጋራችን በሆኑ ጉዳዮች ላይ ለመስራት ዝግጁ ነን ብለዋል። ከመጀመሪያዎቹ አንዱ የሆኑት የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶም ካናዳና ዩናይትድ ስቴትስ በዓለም ደረጃ ሲታይ እጅግ ልዩ የሆነና የላቀ ግንኙነት ያላቸው ሀገሮች ናቸው። የምንጋራው መልክዓ ምድር፣ የጋራ ጥቅሞቻችን፣ የጠለቁ የግል ግንኙነቶች፣ እጅግ ጠንካራው የምጣኔ ሀብት ትስስራችን የልብ ወዳጅ ሸሪክና አጋር ያደርጉናል ብለዋል። ከተመራጭ ፕሬዚደንት ባይደንና ከተመራጭ ምክትል ፕሬዚደንት ሃሪስ ከአስተዳደራቸውና ከተወካዮች ምክር ቤቱ ጋር የዓለምን ፈተናዎች በምንጋፈጥባቸው ጉዳዮች ላይ ለመስራት ተዘጋጅተናል ሲሉ አክለዋል ትሩዶ። የጀርመን ቻንስለር አንጌላ መርከልም በትብብር ለመስራት ዝግጁ ነን ብለዋል። አትላንቲክ አቋራጭ ጓደኝነታችን የማይተካ ነው፣ የዘመናችንን የገዘፉ ፈተናዎችን እናሸንፋለን ብለዋል። የፈረንሳይ ፕሬዚደንት ኤማኑዌል ማክሮን የዛሬን የዓለም ፈተናዎች ለማሸነፍ የምንሠራው ብዙ አለ። አብረን እንሥራ ብለዋል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒና የቲቤት መንፈሳዊ መሪ ዳላይ ላማም የደስታ መግለጫዎቻቸውን ከላኩት መካከል ናቸው። ዳላይላማ ባይደን ምክትላቸው የሆኑ ዘንድ ሴት በመምረጣቸው አሞግሰዋቸዋል። የሆላንድ፣ የካታር፣ የግብፅ፣ የዩክሬን፣ የሊባኖስ፣ የኖርዌይ፣ የግሪክ መሪዎች ለባይደንና ለሐሪስ መልእክቶቻቸውን ትናንት አድርሰዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የሞቀ የደስታ መግለጫ እስካሁን ለተመራጩ ፕሬዚደንት ባይለቁም ትውልደ ህንድ የሆኑት ሀሪስ ተመራጭ ምክትል ፕሬዚደንት በመሆናቸው ግን የተሰማቸውን ኩራት ተናግረዋል። ቀድመው መልእክቶቻቸውን ካሰሙት ጎን ለዚህ ጉዳይ ላለመጣደፍ የወሰኑም ጥቂት አይደሉም። የሜክሲኮ ፕሬዚደንት አንድሬስ አማኑኤል ሎፔዝ ኦብራዶር በሕግ የተያዙት ጉዳዮች ፍጻሜ እስኪያገኙ መቆየት እንመርጣለን ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ሳዑዲ አረቢያም እስካሁን ዝምታን መርጠዋል። አሜሪካ ምናልባት ወደ ተራዘመ የምርጫና የፍርድ ቤት እሰጥ አገባ ትዘልቅ ይሆናል የሚል ስጋት በብዙ የአውሮፓ ሀገሮች ውስጥ ነግሶ ሰንብቷል። ቀድሞ ታሪክ ያስተማራቸውን ስህተት ላለመድገም መጠንቀቅን የመረጡ አሉ። የዛሬ 20 ዓመት በፕሬዚደንት ቡሽ እና በዴሞክራቲክ ተፎካካሪያቸው አልጎር መካከል ለአምስት ሳምንታት የዘለቀው የፍርድ ቤት ሙግት ከመጀመሩ በፊት ተሽቀዳድመው ለቡሽ እንኳን ደስ ያለው መልእክት ያስተላለፉት የያኔው የጀርመን ፕሬዚደንት ነገሩ የማያልቅ መሆኑን ሲረዱ ቀድሞ ያስተላለፉትን መልእክት ቀድሞ ያስተላለፉትን መልእክት ለመሳብ ተገደው ነበር። ይሁን እንጂ ትናንትና ዛሬ ለባይደንና ለሐሪስ እየደረሱ ያሉ መልእክቶችን የላኩ መሪዎች አካሄድ የሚጠቁመው የምርጫው ውጤት ከፍርድ ቤት በፊትም ያለቀ ጉዳይ ነው ብለው ማመናቸውን ነው። ፕሬዚደንት ትራምፕ ግን ውጤቱን ባለመቀበላቸው እንደጸኑ ናቸው። ወደ ዳኛ እንደሚሄዱም ደጋግመው ተናግረዋል። ይህ በእንዲህ እንዳለ የአየርላንዱ ታዊሲች ጠቅላይ ሚኒስትር ማለት ነው ማይክል ማርታን ባስተላለፉት መልእክት ብርቱ ሥራቸውና ምጡቅ አእምሯቸው አሜሪካን ሀያል ያደረጋትን ብዝሃነቷን ያበለጸገውን ሁሉ ስላደረጉ የአይሪሽ ሴቶችና አይሪሽ ወንዶች፣ ሁሉም ትውልዶችና የእነርሱም ቅም ቅድመ አያቶች እንደምንኮራ ሁሉ አየርላንድ በጆ ባይደን መመረጥ ትኮራለች ብለዋል። ጆ ባይደን ስረ መሠረታቸው ሲመዘዝ ትውልዳቸው ከአየርላንድና ከኤንግላንድ ነው። ይህ በእንዲህ እንዳለ ግን ለባይደን የደስታ መግለጫዎቻቸውን ባጎረፉ የውጭ መሪዎች ቅር የተሰኙ የፕሬዚደንት ትራምፕ ደጋፊዎች አድራጎቱን በአሜሪካ የምርጫ ሂደት ውስጥ ሆን ብሎ ጣልቃ የመግባት ያህል ነው ሲሉ ወቅሰዋል። እንዲህ መጣደፍ አግባብ አልነበረም ብለዋል የደህንነት ፖሊሲ ማዕከል የሚባለው የትራምፕ ወጋኝ ተቋም ተንታኝ ካይላ ሻይድለር አሜሪካ ግን በአንድ በኩል ስትፈነጥዝ ውላ ምሽታለች፣ እስከ ውድቅት ሌሊት፣ በአንድ ወገን ደግሞ ስትቈዝም አሳልፋለች። የትናንትናውን ዕለት ጃን ፊላዴልፊያ፣ ፔንሲልቬኒያ የነበረው ፈንጠዝያ ተካፋይ ነበሩ። ባይደንን ይደግፋሉ። የታሪክ አካል ለመሆንና ድምጼን ማሰማት ፈልጋለሁ። እዚህ ተገኝቶ መሳተፍ በሕይወት አንዴ የሚገጥም ነው። የኮቪድ ፈተናዎች አሉ። ሰዎች መራራቃችሁ ይሰማችኋል። ይህ ደግሞ ለመገናኘት ጥሩ አጋጣሚ ነው። የትናንትናው ዕለት በይዘትና በቅርጹ በታሪክ ልዩ መዝገብ የሚሰፍር ሆኖ አልፏል። ትንቅንቁ ግን አልቆምም ይቀጥላል። ይህ በእንዲህ እንዳለ ታዲያ በየደረጃው በተካሄዱ የአሜሪካውያን እንደራሴዎቻቸውን የመምረጥ ብርቱ ክንዋኔ ውስጥ የጎሉ ትውልደ አፍሪካም ነበሩ። የመረጡም የተመረጡም ቢያንስ ከፍ ላሉ የሕዝብ ውክልና ቦታዎች የተወዳደሩ ብዙ ናቸው። ትውልደ ኢትዮጵያው ኦባላ ኦባላ ብዙ የሕይወት ገጠመኞችና ታሪክ ያላቸው ሰው ናቸው። ጋምቤላ አድገው በብዙ ፈተናዎች ውስጥ ተሻግረው አሁን ለሚኒሶታዋ ኦስተን ከተማ ምክር ቤት አባልነት ተመርጠዋል። ይሆናል ተብሎ የማይታሰብ ጉዞ ብለዋል አንዳንዶች። በአሜሪካ ሁሉም ይቻላል። በኒውዮርክ፣ ኮሎራዶ ሌሎችም ቦታዎች የተወዳደሩ ሌሎች ትውልደ ኢትዮጵያ አሉ። የዩናይትድ ስቴትስ የዘንድሮ ምርጫ ታሪክ ይቀጥላል ። ሰለሞን አባተን ለዝግጅቱ አመሰግናለሁ። አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል ውይይት ምርጫው ከተካሄደ ቀናት በኋላ ውጤቱ የዲሞክራቲክ ፓርቲዎቹ የቀድሞ ምክትል ፕሬዚዳንት ጆ ባይደን አሸናፊ መሆናቸው ቀደም ብለን በመግቢያው እንደጠቆም ነው በትላንትና የተደረገበትንና በትይዩም የሪፐብሊካኑ ተቀናቃኛቸው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ምርጫው አላበቃም፣ ውጤቱም ተጭበርብረዋል ሲሉ እከሳለሁ፣ ዳግም ቆጠራም ይካሄዳል ያሉትን የምርጫ ውጤትና ቀጣዩን ምዕራፍ የምንፈትሽበት ውይይት ነው። ሰለሞን ፍቅሪ ለማ እባላለሁኝ። በአሁኑ ሰዓት ዋሽንግተን ስቴት በሚገኘው የዊትማን ኮሌጅ የህግና ዓለም አቀፍ ግንኙነት መምህር ነኝ። ወደዚህ ወደ ዋሽንግተን ስቴት ከመምጣቴ በፊት ሺካጎ ኢሊኖይ በሚገኘው የኖርዝዌስተርን ዩኒቨርሲቲ ለሁለት አመታት አፍሪካን ስታዲስ ፕሮግራም ባልደረባ ሆኜ በመምህርነት አገልግያለሁኝ። ከዛ በፊት እንግዲህ አዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህር ነበርኩኝ። የህግና አስተዳደር ትምህርቶች ኮሌጅም ዲን ሆኜ ለሁለት አመት አገልግያለሁኝ። ዳሎላ ስለጋበዝከኝ ከልብ ነው የማመሰግነው። ይሄ ለእኔ ታላቅ ክብር ነው። በጣም አመሰግናለሁ ዶክተር ሰለሞን። በዚህ ፕሮግራም የመጀመሪያው ስለሆነ ከአድማጮች ጋር በቅርቡ ለማስታወቅ ያህል ነው። የዩናይት ስቴትስ ፕሬዚዳንታዊ ምርጫን ወደሚመለከት ውይይት ነው የምወስደው። ወትሮ በእለቱና በማግስቱ የሚታወቀው ውጤት አንዳንድ ግምቶች ቀደም ብለው ቢሰሙም ከአራት ቀናት በኋላ ብዙ አስደግድጎ ነው ፋ የተደረገ። እስኪ መሰረቱን እንመልከት ለውጤቱና ለቆጠራው መዘግየት ምክንያቱ ምንድን ነው ይላሉ? በትክክል እንደገለጽ አሜሪካ ማክሰኞ ጥቅምት አራት ሁለት ሺህ አስራ ሶስት ዓመተ ምህረት በእኛ ሀገር አቆጣጠር ኖቨምበር ሶስት ሁለት ሺህ ሀያ በጎርጎሮሲያን አቆጣጠር አጠቃላይ ምርጫዎች አካሄዳለች፣ የፕሬዚዳንታዊ ምርጫን ጨምሮ ይህ በየአራት አመቱ የሚካሄደው ሀምሳ ዘጠነኛው የፕሬዚዳንታዊ ምርጫ ዙር ነው። እንግዲህ ይሄንን ፕሬዚዳንታዊ ምርጫ ለየት የሚያደርገው ብዙ ጉዳዮች አሉ። ለእጩነት ከቀረቡት ጥንዶች ወይም ቲኬት ማንነት ብንጀምር ታሪክ የተሰራበት የምናገኘው የመጀመሪያዋ ሴት በምክትል ፕሬዚዳንትነት ተወዳድረው አሸንፈዋል። እኚሁ ሴት ደግሞ የመጀመሪያዋ ነጭ ያልሆኑ ወይም በግማሻቸው ጥቁር የሆኑ በመሆንም ታሪክ ተሰርቷል። እንዲሁም ደግሞ ቀደም ሲል በምክትል ፕሬዚዳንትነት ያገለገሉ ሰው እጩ ሆነው ኢንከምበንቱን ወይም በወቅቱ እያገለገለ ያለን ፕሬዚዳንትንም በማሸነፍ ታሪክ የተሰራበት ነው ማለት ይቻላል። ሌሎችም በጣም ብዙ ጉዳዮች አሉ መዘርዘር የሚቻሉ ይህንን ምርጫ ለየት የሚያደርጉት ከዚህ በፊት ከተካሄዱ ምርጫዎች መካከል ማለት ነው። በዋነኝነት ግን ምርጫውንም፣ ቆጠራውንም፣ መዘግየቱንም ለየት እንዲል ያደረገው በአሁኑ ሰዓት አሜሪካ ውስጥ ከቁጥጥር ውጭ በሚባል ሁኔታ እየተሰራጨ የሚገኘው የኮሮና ቫይረስ በሽታ ነው፣ ወረርሽኝ ነው። እናም ዘንድሮ ምርጫ በአሁኑ ምርጫ የተለያዩ እስቴቶች የቅድመ ምርጫ ወይም እርሊ ቮቲንግ እና በፖስታ የሚደረግ ምርጫን አስፍተዋል። ስለዚህ በአሁኑ ሰዓት አሜሪካ በዚሁ የፌዴራላዊ መንግስት አወቃቀሯ በምትከተለው ምክንያት እና የተለያዩ ክፍለ ግዛቶች የተለያየ ምርጫ ህግ ስላላቸው በአቆጣጠሩም ላይ ውጤቱንም በመዘገብ ላይ የተለያየ የጊዜ ሁኔታ ወይም በዋነኝነት ግን የምርጫው ውጤት በተለይ ደግሞ በምርጫው ቀን ሳይዘገብ የበት ዋነኛው ምክንያት ወደ መቶ ሚሊዮን የሚጠጋ በነገራችን ላይ ወደ መቶ አርባ ስድስት ሚሊዮን በላይ አሜሪካውያን በምርጫው በመሳተፍ ክብረ ወሰን ተመዝግቧል። ይህማን ጉዳይ ነው ቅድም እንዳለው ለየት ከሚያደርጉት ሚያች ከዚህ ቀደም ከተደረጉ ምርጫዎች መካከል እና ወደ መቶ ሚሊዮን የሚጠጋው ሰው ወይ በፖስታ ወይንም ደግሞ ቀደም ብሎ በኤርሊ ቮቲንግ ድምፁ ሰጥቷል። ይህም ደግሞ ቀደም እንዳልኩት ከወረርሽኙ ራስን ለመጠበቅ በተደረገ ጥንቃቄ ታሳቢ በማድረግ ምክንያት ነው። እና እነዚህ ቀደም ሲል የተሰጡ ምርጫ ድምፆች የሚቆጠሩበት ጊዜ የሚቆጠሩበት ክፍለ ጊዜ ክፍለ ግዛት ወደ ክፍለ ግዛት ይለያያል። አሁን ለምሳሌ እዚህ አንዴ ዴሞክራት አንዴ ሪፐብሊካን የሚመርጡ የሚወላውሉ ወይም ስዊንግ ስቴት የምንላቸው እንደነ ፔንሲልቬኒያ ያሉ ክፍለ ግዛቶች በተለይ ውጤቱ የሚወሰነው ዛሬ የፔንሲልቬኒያ ክፍለ ግዛት ውጤት ሲገለጽ ነው። እነዚህ ቀደም ሲል የተሰጡ ወይም በፖስታ የመጡ ምርጫ ድምፆችን በእለቱ በምርጫው ለት አስቀድመው መቁጠር አይቻልም ነበረ። እንግዲህ በነገራችን ላይ ይሄ ጉዳይ ከዚህ በፊትም ተነስቶ አከራካሪ ነበረ በዛው የክፍለ ግዛቱ የህግ አውጪ ዘንድ። የክፍለ ግዛቱ ሕግ አውጪ ግን በአንድ የሪፐብሊካን ፓርቲ ዶሚኔት የተደረገው እንትን ስለሆነ እነዚህ ሰዎች ያንን ሕግ ለማውጣት አልፈለጉም። ስለዚህ በዛ ምክንያት መዘግየት ተፈጥሯል። እና የዛ ምርጫ የቆጠራው መዘጌት ደግሞ የምርጫው ውጤት ተብሎ እንዳይገለጽ አድርጎታል ማለት ነው። የፖስታ አገልግሎት መቀላጠፍ ላይ ለውጥ ተከስቷል፣ መዘጌት ተከስቷል የሚሉ ጉዳዮች አሉ። በተለያየ ሁኔታ ክስም ቀርቦ መርማሪዎችን፣ በታሾችን ሁሉ እስከመላክ ገድደው ቀርቦም ኃላፊው እንዲመዘክሩ እስከ ማድረግ ድረስ የተደረሰበት ሁኔታ ነው ያለው እና እነዚህ እነዚህ ሁኔታዎች ወጠራው ውጤት የመዘጌቱን የአቆጣጠሩ ስርዓት የመዘጌቱን፣ እና በዛ ምክንያት ደግሞ ውጤቱ ውጤት ቶሎ እንዳይገለጽ፣ በተለይ በለቱ እንዳይገለጽ ያደረገበት ሁኔታ ነው ያለው። መልካም። ተደራራቢ ምክንያቶች መኖራቸውን ነው ያስረዱን ዶክተር ሰለሞን። የዘንድሮ የዩናይት ስቴትስ ፕሬዚዳንታዊ ምርጫ ቀደም ብሎ እንደገለጹት የወትሮ ገጽታ የለውም ወይም አልነበረውም ማለት ይቻላል። ብዙ መካረርና ውንጀላ ጭምር የበዛበት ነበር። በተለይ ፕሬዚዳንት ትራምፕ ቀደም ብለው ሲከሱ ነበር። አሁንም ውጤቱን አልቀበልም ብለዋል። ይልቁንም እስከ ጠቅላይ ፍርድ ቤቱ ድረስ ሊወስዱት እንደሚችሉ ነው የተናገሩት። እና ለመሆኑ እንዲያለ ሁኔታ ሲፈጠር ምን አይነት ክስ ነው የሚቀርበው? የክሱስ ዓላማ ምንድን ነው? ምንድን ነው ማሳካት የሚፈልጉት? ውጤቱን በእርግጥ የሚቀይር ነገር ነው የሚከሰተው? ምናልባት ከዚህ ቀደም ከታዩ አጋጣሚዎች ጋር የሚዛመድ ከሆነ አንዳንድ ነጥቦችን ቢያጋሩ። ጥሩ ጥያቄ ነው። እንግዲህ በአሜሪካ ታሪክ ውስጥ ቢያንስ አራት ጊዜ እነዚሁ የምርጫ ውዝግብ የፕሬዚዳንታዊ ምርጫን በተመለከተ ውዝግብ ተከስቷል። የመጀመሪያው በአስራ ስምንት ሰባ ስድስት እንደ አውሮፓውያን አቆጣጠር አመተ ምህረት የተካሄደው የእርስ በርስ ጦርነቱ ካለቀ ከአስራ አንድ ዓመት ተደረገ ነበረ። በዛ ወቅት እንግዲህ አሜሪካ ሪከንስትራክሽን የሚባለውን ፔሬድ አልፋ ጥቁሮችን በባርነት ሲገዙ የነበሩትን ጥቁሮች ወደ ፖለቲካው ማዕቀፍ ለማምጣት የተለያዩ እርምጃዎችን ወስዳ ማስተካከያ እያደረገች ሽግግር እያደረገች የነበረችበት ጊዜ ነው እና እንግዲህ የእርስ በርስ ጦርነቱ ቁስሉን በደንብ አላገገመው ነበረ። በዛ ምክንያት መካረሩ አሁን እንደምናየው አይነት የፖለቲካዊ ጽንፈኝነት ወይም ፓርቲዛንሽፕ ብለን የምንለው ሁኔታ ነበርና፣ እንግዲህ በአሁኑ ሰዓት እነዚህ እንትኖች በተለያየ ሁኔታ ተፈተዋል። በመጀመሪያ ደረጃ በነገራችን ላይ በዋነኝነት ፖለቲካዊ ቢሆንም በተለይ ፍርድ ቤቶች የሚገቡት ሁለት ጉዳዮች ሲሟሉ ነው። ወይንም አንድ ጉዳይ ለፍርድ ቤት ቀርቦ ተቀባይነት የሚያገኘው ከዛም ደግሞ ታይቶ ፍሬያማም የሆነው የመጀመሪያው የፍሬ ነገር ጭጥ መታየት አለበት፣ መኖር አለበት። የፍሬ ነገሩ ወይንም ተደርጓል የሚባለው ነገር እውነት መሆኑ በማስረጃ ተደግፎ መቅረብ አለበት። ከዛ በኋላ ደግሞ በሕግ የሕግ ጉዳይ አለ። በሕግ የተደገፈ መሆን አለበት ያ ጥያቄ እና በአሁኑ ሰዓት ያሉት ነገር ነገሮች ወደ አስራ ሁለት ክሶች እንደቀረቡ ነው ዘገባዎች የሚያሳዩት በተለያዩ ክፍለ ግዛቶች ማለት ነው። እና እስካሁን ድረስ ብዙዎቹ አንዳንዶቹ ራሳቸው የፕሬዝ ፕሬዚዳንት ትራምፕ የምርጫ ዘመቻ አንስቷል። ክሱን እራሱ አንዳንዶቹ ላይ ደግሞ ፍርድ ቤቶች ተቀባይነት ሰጧቸው። ስለዚህ ፍርድ ቤት በነገራችን ላይ ተቀብሎ ያንን ጉዳይ ቀጠሮ ሰጦ ሌላኛውን ወገን ጠርቶ ማስረጃ መብሮ ውሳኔ ለመስጠት በመጀመሪያ ደረጃ ሙሉ በሙሉ አሳማኝ የሆነ ባይሆንም፣ አትሊስት የሆነ ቢያንስ ቢያንስ የተወሰነ ምክንያታዊ ጥርጣሬ እንዲኖር የሚያደርግ ነገር መኖር አለበት እና ፍርድ ቤት በነገራችን ላይ አሁን እንደዚህ አይነት ጉዳዮች ሲቀርቡ፣ በተለይ ምርጫን በተመለከተ ጊዜያዊ ትዕዛዝ እንዲሰጥ ነው የሚጠየቀው። የምርጫው ቆጠራ እንዲቆም፣ ወይንም ቀረቡት ድምፆች እንዲለዩ እና መሰል ጥያቄዎችን ነው የሚሰጡት እና እና ነገራችን ላይ የቀረቡት ክሶች እና ቤትታዎች የተወሰኑት ገና ካሁኑ የፍሬ ነገርም የሕግም መሰረት የላቸውም ተብለው ውድቅ ተደርገዋል በፍርድ ቤቶች። ፍርድ ቤቶች ደግሞ ይሄንን ጊዜያዊ ትዕዛዝ ሰጠው ቆጠራው እንዲቆም ወይም የተለያየ ነገር እንዲደረግ ትዕዛዝ የሚሰጡት በሌላኛው ወገን ላይ በሌላኛው ተከራካሪ ወገን ክሱ ወይም አቤት በቀረበበት ወገን ላይ ተመልሶ ላይገኝ የሚችል ጉዳት የማያደርስ መሆኑ መረጋገጥ አለበት። እነዚህ በቀረቡት ክሶች ላይ ግን ያን ነገር የሚያሳይ ነገር እስካሁን ድረስ አልታየም። በዚህ ላይ ደግሞ በነገራችን ላይ እዚህ ጉዳይ ጋር ብዙ ጊዜ ተመሳስሎ የሚነሳው ለማነጻጸር ተንታኞች የሚጠቀሙበት አንድ ምክትል ፕሬዚዳንት አልጎር እና ፕሬዚዳንት ደብ ቦሽ መካከል የተደረገው በሁለት ሺህ ዓመተ ምህረት የተካሄደውን ምርጫ እና እሱም ተከትሎ በፍሎሪዳ ስለብዛት ላይ የተነሳውን ውዝግብ ነው። ይህ ውዝግብ በመጨረሻ በጠቅላይ በአሜሪካ ፌደራል ጠቅላይ ፍርድ ቤት ውሳኔ መሰረት ነው እልባት ያገኘው። ግን ከአንድ ሺህ በጥቂት ቁጥሮች በዘለለ ነው የተነሳው። ስለዚህ መቀራረብም ነበረ። እንግዳይን ዶክተር ሰለሞን ፍቅሬ ለማን ለጊዜያቸው አመሰግናለሁ። ጊዜር ስጥልኝ ወግ ቢጤ ጀመር አድርጌ ነበር። በመግቢያችን የፕሮግራሙን ጭብጥ ማስተዋወቅ የገጣሁት አንድ ነገር መስራት ጀምረው ብዙ ከቆዩና በርካታ ነገሮችም በሂደት ከተለዋወጡ በኋላ የተነሱበትን ዓላማ ለመጠየቅ ተገደው ያውቃሉ በስኬትም ይሁን በገጠሞት ባልጠበቁት በዚህ ፈተና ያ የጀመሩት ሥራ ከተነሱበት ግብ ብዙ አርቀዎት ለነገር ውስጥ ለምን ነበር በመሠረቱ ይህን መስራት ጀምሬ የነበረው ሲሉ ግራ ተጋብተው ለአፍታ መነሻውን እንዲጠይቁና እንዲያስታውሱ የሚያስገድድ አጋጣሚ ኖረ ሲሆን እንዲህ ያለው ነገር ታዲያ ከግለሰብ ውጥንነት ይልቅ የብዙዎችን ይልቁንም የሀገር ወይም የሚሊዮኖችን ሕይወት የሚመለከት ሲሆን ሊያስከትል የሚችለውን ተጽዕኖም መገመት ይቻላል። የትም ስለማያደርሱ ነገር ግን የበረታ ዘላቂ ጉዳት ሊያስከትሉ ስለሚችሉ መንገዶች እናወራለን። ጉዳዩ መጀመሪያውኑ የጠራ ዓላማና ግብ ያልተቀመጠለት ወይም ከታሰበበት ስለማድረሱ አስቀድሞ በወጉ ያልተጠየቀ ወይም ያልተመረመረ ሲሆን ደግሞ ሊመጣ የሚችለውን ውስብስብ ጣጣ እንዲሁ ማየት አያዳግት ይሆናል። ዛሬ ይህንን እንጠይቃለን። ከሁለት ታዋቂ እንግዶች ጋር ወቅታዊ የኢትዮጵያ ጉዳይ ላይ ያተኮረ ውይይት መጀመሪያው ክፍል ይቀርባል። አሁን ወደ እንግዶች እና ወደ ውይይቱ ልሰዳችሁ። ደርዝ ያለው ወግ ማውጋት ወይም መስማት የሚያምረውን ያህል ከአንጀት ጠብ የሚል ሁነኛ መከራከሪያ የሚቀርብበት ሙግትም ያንኑ ያህል ቀልብ ይገዛል። ስነ አመክንዮው የሙግታት አደረጃጀት አገማገምና አሰናዘር ግን አመክንዩ ማለት ምን ማለት ነው? ከእንደገና ደግሞ ምን ማለትስ አይደለም ብለን ደግሞ ብንጠይቅ፣ አንዱን ጥያቄ በአዎንታዊ እና በአሉታዊ ብናገላብጠው፣ አሉታዊውን ልጀምር። ምን ማለት አይደለም? አሁን ለምሳሌ የሚለውን ነገር አንዳንድ ሰዎች ሙጉት ወይንም ስናመክንዩ ሲባል እንደ ጭቅጭቅ ይመስላቸዋል፣ ንትርክ እና እንደዛ ነገር አይደለም። ይሄ እንደውም በትልልቅ የትምህርት ተቋማትም ውስጥም ትምህርት ይሰጣል። ለምሳሌ በድራማ በሌክቸር መንገድ ይሰጣል፣ በውይይት ይሰጣል፣ በጥያቄና መልስ ይሰጣል። ልክ እንደዛ በምጉትም ይሰጣል ማለት ነው። የራሱ አካሄድ ወይንም ደግሞ ቦይ ተቀይሶለት የተለያየ አቋም ያላቸው ሰዎች የተለያየ ርዕዮተ ዓለም የሚከተሉ ሰዎች እንዲከራከሩ ይደረጋል፣ እና አድማጩ ደግሞ ነገሩን ግራና ቀኝ በደንብ አድርጎ እንዲያይ እድል ይሰጠዋል ማለት ነው። ስለዚህ እንግዲህ ሎጂክ ስንል ወይንም ስነ መክንዮ ስንል ጭቅጭቅ ማለት ንትርክ ማለት እንዳልሆነ መታወቅ አለበት ብዬላለው። ሌላው ደግሞ ምንድን ነው፣ አንዳንድ ሰዎች ምን ይላሉ፣ ስነ አመክንዮ በአብዛኛው ስሜትን ይገላል፣ ወደ እውነት ላይ ብቻ ፎከስ ስለሚያደረግ ስሜታዊነትን ያዳፍናል አይነት ነገር የሚሉ ሰዎች አሉ። አዎ ያም ደግሞ እኔ ትክክል አይመስለኝም። እንደውም እንግዲህ በፍልስፍናው ዓለም የፍልስፍና አንዱ ሎጂክ የሚባለው ፍልስፍና እንግዲህ ሁለት ትልልቅ ክፍሎች አሉት። አንደኛው ሜታፊዚክስ ይባላል። ሁለተኛው ሌላው ኢፒስቴሞሎጂ ይባላል። ስለ ስነ እውቀት የሚተነትን የሚያጠና ክፍል አለ። ከእንደገና ስለ ኑባሬ ወይንም ስለ ሜታፊዚክስ ስለምንለው ነገር የሚያጠና ክፍል አለ እና ሁለቱም ግን የሚሰሩት ግን ሎጂክ ግን የጀርባ አጥንቱ ነው ማለት ነው። ሜታፊዚክሱንም ኤፒስቴሞሎጂውንም ወይም ስነ እውቀቱንም ስለ ኑባር የምናጠናውንም ነገር የምናጠናበት ሎጂክን ተከትለን የምናጠናበት ነገር ነው እና እንግዲህ ጥንት ግሪካውያን ሎጂክን እንት ሲሉ እንደውም የንግግር ሬቶሪክ የሚባል ነገር ነበራቸው እና በንግግር በሚጠናበት ጊዜ ሬቶሪክ በሚካሄድበት ጊዜ ሶስት ነገር ሶስት አንጎ አለው ወይም አጽቅ ልንለው እንችላለን። በግእዝ ምናልባት ትክክል ከሆነ ለምሳሌ፣ ኤቶስ አለ፣ ፓቶስ አለ፣ ሎጎስ የሚባል ነገር አለ ይላሉ እና ኤቶስ የሚሉት ነገር የተናጋሪው ተአማኒነቱ ሰውየው ታማኒ ሲሆን ነው ልንሰማው የምንችለው። አለ አይደለም። ሊደመጥ የሚገባው ነው ወይ? በርዕሰ ጉዳዩ ላይ እውቀት አለው ወይ? ስነ ምግባሩ ጥሩ ነው ወይ? ዋሾ አይደለም ወይ? የሚለውን ነገር እሱን የምናይበት ነገር ነው። አንዳንድ ጊዜ አንዳንድ ነገር ሰዎች ልናደምጣቸው የማንፈልጋቸው ሰዎች አሉ። ምን ማለት ነው? ኤቶሱን አጥተዋል ማለት ነው። ያ ሰው ለእኛ እንደ ክሬደንሻል ወይም ደግሞ ሪሊያብል፣ ታማኒ ሰው አይደለም ማለት ነው። ሌላው ፓቶስ የምንለው ነገር ነገር ነው ፓቶስ የምንለው በቃላት አመራረጥ፣ የአረፍተ ነገሩ አሰካክ፣ የእጁን የሚያወራጭበት መንገድ፣ ፊቱን ቅጭም እያደረገ ምናምን ወይ ድምፁን ደግሞ ወደ ላይ ወደታች የሚያደርግበት የሚባለው የፓቶስ የሚባለው ነገር ነው እና ፓሽን የሚለው ቃል የመጣው የእንግሊዝኛው ቃል ከዚህ ግሪክ ቃል ነው። እና ፓቶስ ስንል ፓቶስ ያስፈልጋል ስናምክን ምክንያዊ አይነታችንን ወይንም ደግሞ ሎጂካችንን ስናቀርብ ስሜት ያስፈልጋል። የድምፅም ሆነ የፊት የፊትም ሆነ የእጅም ሆነ የተለያየ የአካል ውዝዋዜዎችን የምናረጋቸው ነገሮች ሁሉ ያስፈልጋሉ። ስለዚህ እንግዲህ የጥንት ግሪካውያን ራሱ ሎጂክን ሲፈጥሩት ከፓቶስን ከሎጎስ ጋር አብረው ነው። እንግዲህ ኤቶስ፣ ፓቶስ፣ ሎጎስ እያለ ነው። ስለዚህ እንግዲህ ምን ማለት አይደለም የሚለው ነገር አንደኛ ጭቅጭቅ ማለት ንትርክ ማለት አይደለም። እንካሰላንቲ አይደለም። ሌላው ደግሞ ምንድነው ስሜትንም የሚገድል ነገር አይደለም ማለት ነው። አንዳንድ ሰዎች ደግሞ ናምክንዩ ወይም ሙጉት ሆነ ብለን ሰዎችን ለመቀጥቀጥ ወይም ሰዎችን ለማሳጣት፣ ድካማቸውን ለመግለጥ፣ ገበናቸውን ለማጋለጥ እንዲህ የፈለግን የሚመስል ሰዎች አሉ። ያም ትክክል አይደለም። አላማው እሱ አይደለም። አላማው እውነትን ከውሸት እንዴት አድርገን ነው አገናዝበን እንዴት ነው ነቅሰን የምናወጣው አላል አመራምረን እንዴት ነው እውነታውን ቁጭ ምን ልናደርግ የምንችለው የሚለውን ነገር የሚያ ስለዚህ ምን ማለት አይደለም የሚለው ይህንን ህል ካልኩኝ ምን ማለት ነው ደግሞ የሚለውን ነገር እንመልከት። እንግዲህ ስና ምክንዩ ብለን ስንል አሁን የታዋቂው የግዕዝ ምሁር አለቃ ኪዳነ ወልድ ክፍሌ መጽሐፋቸው ላይ የእሳቸውን መጽሐፍ ላይ ነው ያገኘሁት። ስና ምክንዩ የሚለውን ነገር መከነያ የሚለውን የግዕዝ ቃል ነው እሳቸው የተጠቀሙት መከነየ ከሚለው የዘር አንቀጽ ነው የሚወጣው። መከነየ ማለት ደግሞ ምክንያት አቀረበ፣ ማስረጃ ሰጠ ማለት ነው ብለዋል እና እንግዲህ፣ ሎጂክ እኔ አይደለሁም መጀመሪያ ይህንን ቃል በአማርኛ የተጠቀምኩት። አዎ ማርክሲዝም ሌኒዝም መዝገበ ቃላት ነው መጀመሪያ ይህንን ነገር ለሎጂክ ለሚለው ነገር ስና መክንዩ የሚለውን ቃል የተጠቀመው። እና እንግዲህ ስና መክንዩ ምንድን ነው ማለት ነው? ሁሉም ሰው እንግዲህ ሀሳብ አለው። ሀሳቡን ሙጉቶች አሉት ድምዳሜ አለው አይደለም? አንድን ነገር ለማስረዳት አንድን ነገር ትክክል መሆኑን ለማሳወቅ ሲፈልግ የሙጉት ነጥቦች ፕሬሚስ የምንለው ነገር አለ፣ ድምዳሜ ደግሞ አለ፣ ኮንክሉዥን የምንለው ነገር አለ። እንግዲህ እነዚህን ይዞ ነው ማለት ነው። ዝም ብዬ ግን ለምሳሌ የሙጉት ነጥብ የሌለው ዝም ብዬ ድምዳሜ ብቻ ከሆነ የምናገረው ነገር እሱ ሙጉት አይባልም፣ አስተያየት ነው የሚባለው